ጥያቄ አርባ ጾምን የሚያበላሹ ነገሮች መካከል የተወሰኑትን ጥቀስ። መልስ፦ አንደኛ ሆን ብሎ መብላትና መጠጣት፣ ሁለተኛ ሆን ብሎ ማስታወክ፣ ሶስተኛ ከእስልምና መቀልበስ ወይም ከእስልምና መውጣት።